ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ በየዕለቱ በኢትዮጵያ ሰዓት አቆጣጠር ከምሽቱ 3 ሰዓት እስከ 4 ሰዓት በ19 በ22 እና በ25 ሜትር ባንድ ከዋሽንግተን ዲሲ የሚያስተላልፈውን የአማርኛ ፕሮግራም አሁን ጀመረ። ሰላም፣ ጤና ይስጥልን የተከበራችሁ አድማጮች እንደምን አምሽታችኋል። የቅዳሜ ሐምሌ 11 2007 ዓ ም ፕሮግራማችንን ይዘን ቀርበናል። የማስተናግዳችሁ ቆንጅት ታየ ነኝ። ፕሮግራማችንን እንደ ወትሮው ከዓለም ዙሪያ በተጠናቀሩ ዜናዎች እንጀምራለን። በማስከተል ኢራንን የኒውክሌር ጦር መሳሪያ ባለቤት እንዳትሆን ለመከላከል በተደረሰው ውል ዙሪያ ምሁራዊ ትንታኔ ይቀርባል። ትንታኔውን የሚሰጡን በዩናይትድ ስቴትስ የክሪስቶፈር ኒውፖርት ዩኒቨርሲቲ የታሪክ መምህርና የመካከለኛው ምስራቅ አጥኚ የሆኑት ዶክተር ሹመት ሲሻኝ ናቸው። ከዚያ በኋላ የሚኖረን ጊዜ ደግሞ በምርጥ የእንግሊዝኛ ሙዚቃዎች እናዝናናችኋለን። ጽዮን ግርማ ፕሮግራሙን ትመራለች። መልካም ምሽት። ጤና ይስጥልን። ክቡራትና ክቡራን እንደምን አመሻችሁ። የሰዓቱን ዜና የማሰማችሁ ሰሎሞን አባተ ነኝ። ቴክኒሻኑ ፓውለር በስቱዲዮ መሳሪያዎች ላይ ይገኛል። ሳዑዲ አረቢያ ከእስላማዊ መንግስት ቡድን ጋር ግንኙነት አላቸው ብላ የጠረጠረቻቸውን ከአራት መቶ በላይ ሰዎች አሰረች። ከታሰሩት የሚበዙት የሳዑዲ ዜጎች ናቸው ተብሏል። ስፋት ያለው ዘመቻ የተካሄደው በሳዑዲ አረቢያዊቱ ሻሩራ ክፍለ ሀገር ጥቃት ለማድረስ ሲዘጋጅ የነበረውን የእስላማዊ መንግስትን እንስስ ለማጨናገፍ እንደሆነ የሳዑዲ አገር ግዛት ሚኒስቴር አስታውቋል። የመንግስቱ አካል የሆነው ሳዑዲ ፕሬስ ኤጀንሲ ባወጣው ዘገባ መሠረት ጠንሳሾቹ ጥቃቱን ለማድረስ እየተዘጋጁ ያሉት በመስጅዶች በአንድ የዲፕሎማት ሚስዮን በጸጥታ ኃይሎችና በመንግሥት ተቋማት ላይ ነው። እስላማዊ መንግስት ነኝ የሚለው ቡድን ሱሪያና ኢራቅ ውስጥ በሚገኙ ኩርዶች ላይ ኬሚካል መርዝ የያዙ አረሮችን መተኮሱን የኩርድ ተዋጊዎችና የጦር መሳሪያ ኤክስፐርቶች አስታወቁ። የእስላማዊ መንግስት ታጣቂዎች መራዡን ኬሚካል መሳሪያ በኢራቅ ኩርድ ተዋጊዎች ላይ የተኮሱት ባለፈው ሰኔ 13ና 14 መሆኑን እንግሊዝ ውስጥ የሚገኙ ሁለት መርማሪ ድርጅቶች በጋራ ባወጡት መግለጫ አስታውቀዋል። ታጣቂዎቹ በሶሪያይቱ ሰሜን ምስራቅ ክፍለ ሀገር ሐሳኬ ውስጥ በሚገኙ የኩርድ ይዞታዎች ላይ ደግሞ በሳምንቱ ሰኔ 20 ተመሳሳይ የኬሚካል ጥቃት አድርሰዋል። ለቢጫው መራዥ ጋዝ የተጋለጡት ወዲያው የሕክምና እርዳታ እንዲያገኙ መደረጉንና ማንም አለመሞቱን ምርማሪዎቹ ተናግረዋል። በኢራቅ ምስራቃዊ ክፍለ ሀገር ዲያላ በአጥፍቶ ጠፊ የቦምብ ፍንዳታ 115 ሰው ተገደለ። በዚህ ትናንት በደረሰው መኪና ላይ የተጠመደ ፈንጂ ከተገደሉት መካከል ሴቶችና ሕፃናት እንደሚገኙ የኢራቅ ባለሥልጣናት አስታውቀዋል። ይህ በእስላማዊ መንግስት ቡድን የተጣለ አደጋ ታጣቂው የሽብር ቡድን የሰፋ ግዛት ኢራቅ ውስጥ ከተቆጣጠረ ወዲህ ካደረሳቸውና ቁጥሩ የበዛ ሰው ከተገደለባቸው ጥቃቶች አንዱ ነው ተብሏል። በአብዛኛው ሺዓ ሙስሊሞች በሚገኙባት ካን ባኒ ሰዓድ ከተማ ውስጥ በሚገኝ የገበያ ስፍራ ላይ በተጣለው በዚህ አደጋ ሌሎች አንድ መቶ ሰባ የሚሆኑ ሰዎችን መቁሰላቸውን የፖሊስ ባለስልጣናት ገልጸዋል። በገበያው ስፍራ ላይ ቁጥሩ የበዛ ሰው እየተሰበሰበው የትናንትናውን ኢድ አልፍጥር ለማክበር እንደነበረ ተዘግቧል። ፍንዳታው በርካታ ህንፃዎችንም ያፈራረሰና የጎዳ መሆኑንና ባለሥልጣናቱ ከፍርስራሽ ውስጥ የተዋጡ ወይም የተቀበሩ ሰዎች እንዳሉ ለማግኘት እየተጣደፉ መሆናቸውም ታውቀዋል። በሌላ ዜና ምዕራብ አፍጋኒስታን ውስጥ መንገድ ላይ የተጠመደ ፈንጂ ስድስት የፖሊስ አባላትን መግደሉ ታውቋል። በዚህ በኢድ ዕለት ሄራት ክፍለ ሀገር ውስጥ በደረሰ የተቀበረ ፈንጂ ጥቃት ተሽከርካሪያቸው ውስጥ እንዳሉ ከተገደሉት የፖሊስ አባላት በተጨማሪ ሌሎች ሶስት የፖሊስ አባላትን መቁሰላቸውን የፈረንሳይ ዜና አውታር ኤኤፍፒ ዘግቧል። ለጥቃቱ ኃላፊነት የወሰደ ባይኖርም እንዲህ አይነቱን አደጋ በመጣል ወትሮ የሚታወቀው ታሊባን መሆኑ ተገልጿል። በኬንያ ታሪክ ውስጥ እጅግ አስከፊ ከተባሉ የሽብር ጥቃቶች አንዱ በነበረው የዛሬ ሁለት ዓመት ተጥሎ በነበረው አደጋ ምክንያት ለሁለት ዓመታት ያህል ተዘግቶ የቆየው የናይሮቢ ዌስትጌት የገበያ ማዕከል ዛሬ ተከፈተ። የገበያ ማዕከሉ ኤክስሬይ ወይም የጨረር የፍተሻ መሳሪያዎችና፣ የሚፈነዱ ቁሳቁስን የሚያገኙ ትጥቆች፣ የጥበቃ ማማዎችን ጨምሮ በርካታ አዳዲስ የጥንቃቄና የደህንነት ጥበቃ አሰራሮች ተዘርግተውበታል። የዛሬ ሁለት ዓመቱ ጥቃት ተፈጽሞ በነበረ ጊዜ በገበያ ማዕከል ውስጥ ይሰሩ ከነበሩት ሰራተኞች ዛሬ ወደ ስራ የተመለሱት በጣም ጥቂቶቹ መሆናቸውን ሪፖርቶች ጠቁመዋል። በመጪው ሳምንት መጨረሻ አካባቢ የዩናይትድ ስቴትስ ፕሬዚደንት ለሁለት ቀናት ቆይታ ኬንያ ይገባሉ ተብሎ እየተጠበቀ ነው። ግሪክ በገባችበት የዕዳ ቀውስ ምክንያት ለሶስት ሳምንታት ተዘግተው የቆዩ ባንኮቿ ከነገ በስቲያ ሰኞ እንደሚከፈቱ ተገለጸ። ይሁን እንጂ ደንበኞች በቀን ከ65 ዶላር በላይ በቀን ማውጣት እንዳይችሉ ቀደም ሲል የተላለፈው ውሳኔ እንደሚቀጥልና ገንዘብ ወደ ውጪ መላክ ላይም ቁጥጥሩ እንደተጣለ እንደሚቆይ ታውቋል። የባንኮቹ መከፈት ዜና የተነገረው ቆንጣጭ ናቸው የሚባሉትን የግብርና ጭማሪና የግብር ጭማሪና የጡረታ ክፍያ መቁረጥ እርምጃዎች የሀገሪቱ ፓርላማ እያንገራገረ ከወሰነ ከጥቂት ሰዓታት በኋላ ነው። የቆንጣጮቹ እርምጃዎች መወሰድ ግሪክ በአምስት ዓመት ውስጥ ለሶስተኛ ጊዜ ይሰጣታል የተባለው የ96 ቢሊዮን ዶላር የዕዳ ክፍያ ዋስትና ከአውሮፓ በዳሪዎቿ እንዲለቀቅላት እንደ ቅድመ ሁኔታ የተቀመጡ ናቸው። የዜናው ሰዓት አበቃ ለቀሪ ዝግጅቶች ወደ ቆንጅት ልመልሳችሁ እስከ ምሽቱ አራት ሰዓት አብራችሁም ቆዩ የዓለም ዜናዎቹን አደመጥን በ 19 በ22 ና በ25 ሜትር በአንድ አጭር ሞገድ የሚተላለፈው ፕሮግራማችን እስከ አራት ሰዓት ድረስ ይቀጥላል የኢራን ኒውክሊየር ጉዳይ ታሪካዊ ውል ምሁራዊ ትንታኔ ኢራንን የኒውክሌር ጦር መሳሪያ ባለቤት ከመሆን ለማገድ የታለመ ና በጸፋውም የተጣለባትን ማዕቀብ የሚያነሳ ስምምነት በሳምንቱ መጀመሪያ ላይ በቪየና ጸድቋል። በርካታ ዓመታት የዘለቀ ውጥረት፣ ሁለት ዓመታት የፈጀ ዲፕሎማሲያዊ ጥረት ታሪካዊ መሆኑ በተነገረለት ባለ ብዙ ፈርጅ ስምምነት ይቋጭ እንጂ ከተግባራዊነቱ እስከ ዕድሜ የጠገቡ ጥርጣሬዎችና ስጋት አሁንም በስፋት እያነጋገረ ይገኛል። ለመሆኑ ከስምምነቱ ምን አይነት ተጨባጭ ውጤቶች ይጠበቃሉ? ስምምነቱ በሁለቱ ቁልፍ ሀገሮች በዩናይትድ ስቴትስና በኢራን የሚጠብቁት ፈተናዎችና የመጨረሻ እጣውስ ለትንታኔው ባለሙያ ጋብዘን አወያይተናል። ዶክተር ሹመት ሲሻኝ በቨርጂኒያው የክሪስቶፈር ኒውፖርት ዩኒቨርሲቲ የታሪክ መምህር ናቸው። በዓለም ስልጣኔ፣ በዘመናዊ የመካከለኛው ምስራቅና የእስልምና ጉዳዮች ዙሪያ ጥናት በማድረግም ይታወቃሉ። አሉላ ከበደ ነው ዶክተር ሹመትን ያወያያቸው። ሙሉ ዝግጅቱ ቀጥሎ ይቀርባል። በኢራን የኒክሌር ፕሮግራም ዙሪያ ጀርመንን ጨምሮ በስድስቱ ሀያላን መንግስታትና በኢራን መካከል በተደጋጋሚ ከተጣሱ ቀነ ገደቦች በኋላ በመጨረሻው ታሪካዊ የተሰኘ ስምምነት ተፈርመዋል። ለበርካታ ዓመታት የኢራን ኒክሌር ፕሮግራም ለማስቆም የተደረጉ ጥረቶች ለፍሬ ሳይበቁ ውጥረት የሰፈነበት መካከለኛ ምስራቅ እንዲኖር ያደረገ ሂደት በዚህ ስምምነት የተሻለ ሁኔታ ይፈጥራል የሚል ተስፋ አሳድረዋል። በሌላ በኩል አሁንም ጥልቅ ስጋት ያላቸው ወገኖች አሉ። ዶክተር ሽመት ተስፋና ጥርጣ ዛሬ የሁለት ወገን የጠበቁ አስተያየቶች ያልተለዩትን የዚህን ስምምነት መንፈስ በመረዳት ብንጀምር፣ ለመሆኑ በዚህ ስምምነት የታቀፉት አብይ ጭብጦች ምንድን ናቸው? እሺ። እንግዲህ ቅድም አንተም ጠቀስ እንዳደረከው ይህንን ስምምነት ታሪካዊ የሚያስብለው ከዚህ በፊት ከተደረገው ሙከራ ሁሉ ተጨባጭነት ያለው መተማመን ሳይሆን በማረጋገጥ ላይ በፍተሻ ላይ የተመሰረተ ስምምነት ላይ ስለደረሱ ነው። የስምምነቱ ጭብጥ የሚለው ምንድነው? ኢራን የኒውክሊየር ቦምብ ለመስራት እጅግ በጣም ከተቃረበች በኋላ ሁሉም እንደሚያምኑበት ሁለት ወር ብቻ ነበር የቀራት። ያንን ወደ ኋላ መልሳ ከዩናይትድ ስቴትስና ከቀሩት አምስት ሀይሎች ጋር ማዕቀቡ እንዲነሳላት በተደረገ ስምምነት ሷ ያስቀርባበት የነበረውን የኒክሌየር ፕሮግራም ወደፊት ከማራመድ ራሷን ለማቀብ የተስማማችበት ነው እና ይሄ ታሪካዊ ነው። ለምን ቢባል በተለይ በዩናይትድ ስቴትስ እና በኢራን መካከል ትልቅ የቆየ ቁርሾ አለ። ሁለቱ የሚያስታውሷቸው የተለያዩ ታሪኮችን ነው። ኢራኖች ከአስራ ዘጠኝ መቶ ሀምሳ ሶስት ዓመተ ምህረት ጀምሮ አሜሪካኖችና ምዕራባውያን ምን ያህል እንደ በደሏቸው በዲሞክራቲክ መሰረት የተመረጠ መንግስታቸውን ፈንቅለው ሻሁን መንግስት ቸው ላይ እንደ ጫኑባቸው ያን የሻህ መንግስት በአሜሪካና በምዕራቦች ድጋፍ ብቻ የቆየ መሆኑ የኢራኖቹ የራስ በራስ ማስተዳደር እጅግ በጣም ተዳክሞ የነበረ መሆኑ ከዚያ በኋላ በአስራ ዘጠኝ መቶ ሰባ ዘጠኝ እንደ ፈረንጆች ባደረጉት አብዮት ያንን ጥለው ነጻነታችን አረጋገጥን ብለው ብዙ ኢራኖች ያምናሉ። አሜሪካኖቹ የሚያስታውሱት በዚያ አብዮት ጊዜ እንዴት አድርገው ዲፕሎማቶቻቸውንና ሌሎች ሰራተኞቻቸውን እንዳሰሩባቸው፣ በዚህም ምክንያት ትልቅ ድፍረት እንዳደረጉ፣ ከዚያም ወዲህ በአሜሪካ ላይ ተቃውሞ በማስነሳት እንዲሁም አሜሪካን የሚቃወሙ ሀይሎችን በመደገፍ ምዕራብንና አሜሪካን ታሰጋለች የሚል ትልቅ ጥርጣሬ እና ቂም አላቸው። ይህንን ደግሞ የበለጠ የሚያፋፍም ይህን እስራኤልም ጉዳይ አለ። እንዲሁም በኢራን መጎልበት ምክንያት ስጋት ያደረባቸው ነው። ሳውዲ አረቢያም የምዕራቡን ሀይል በተለይ አሜሪካን በኢራን ላይ የተነጣጠረው ጥላቻ የበለጠ እንዲግል ተደረገበት ጊዜ ነው። ስለዚህ ይሄ ቢያንስ ወደ ሰላሳ ስድስት አመት የቆየ ትልቅ ቂም በመካከላቸው ስላለ ያንን አልፈው እዚህ ደረጃ መድረሳቸው እንኳን ታሪካዊ ያሰኘዋል። እርግጥ ወደፊትም ቢሆን ብዙ እንቅፋት አለ። ብዙ የሚነሱ ጭቅጭቆች እና ቲካራ ይኖራል ብዬ ገምታለሁ። ወይ ግን ቢያንስ ቢያንስ ካሁን ድረስ ከማንም አገር ጋር ይህ አይነት ውል አልተቻለም። ከኮሪያ ጋር አልተቻለም። ከፓኪስታን ጋር አልተቻለም። ከህንድ ጋር አልተቻለም። ከእስራኤልም ጋር አልተቻለም። አዎ ከእስራኤልም ጋር አልተቻለም። በተለይ ዶክተር ሽመት ቀደም ብለው የዘረዘሯቸው አራት ሀገሮች ጋር የነበሩትን አይነት ሙከራዎች የአሁኑም ችግር ያመጣል እያሉ ነው ይህን ስምምነት በአሉታ የሚመለከቱ የዩናይት ስቴትሱ ፕሬዚዳንት ባራክ ኦባማ በበኩላቸው ግን በዚህ የኒኩሌር ስምምነት የሚመጣ ጦርነት የለም። ያ ጦርነት ስጋት ያለው ይህን መሰሉ ስምምነት በሌለበት አለም ነው ይላሉ። በቅድሚያ እሳቸውን እንስማና ወደ ውይይቱ እንመለሳለን። በቀላል አነጋገር ይህ ስምምነት በሌለበት በመካከለኛው ምስራቅ ጦርነት የመቀስቀሱ እድል እጅግ ከፍ ያለ ነው። ከሁሉም በላይ ግን ይህ ችግር በሰላማዊ መንገድ ይፈታ እንደሆንና እንዳልሆነ በማየት የምናጣው ነገር የለም ነው ያሉት። በሌላ በኩል ዋናው ተቀናቃኝ የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ናታንያሁ በበኩላቸው አስደንጋጭ ታሪካዊ ስህተት ነው ያሉት። ሌሎችም የመካከለኛው ምስራቅ አገሮች ሳውዲ አረቢያን ጨምሮ የየበኩላቸው ስጋት እንዳላቸው ይታወቃል። ኢራን ይሄ አሁን የሚለቀቅላትን መቶ ቢሊዮን ዶላርና በነዳጅ ሽያጭ የሚገኙ ገቢዎች ሁሉ ከማዕቀቡ መነሳት በኋላ የተባባሰ ሁኔታ ለመፍጠር ትጠቀምበታለች ይላሉ። እንዲህ ፈጽሞ የማይገናኝ ድምዳሜ ላይ የደረሱ ሁኔታዎች ናቸው የሚታዩትና ና እስኪ ይመዝኑት አንድምታውን እንመልከት። አዎ፣ ልክ ነው። የተለያየ ጥቅም ያላቸው ሀገሮችና ሀይሎች በተለያየ አይን ነው ይህንን ሁኔታ የሚመለከቱት። እስራኤል በተለይ እስራኤልም ቀጥሎ ሳውዲ አረቢያ ኢራን ከአሜሪካ ጋር የተቀራረበች እንደሆነ ኢራንን ለማሽመድመድና ኢራን የአካባቢ ፖለቲካ ላይ ተጽዕኖ እንዳይኖራት ለማድረግ የሚደረገው ሙከራ እጅግ በጣም ያዳክምብናል ብለው ይሰጋሉ። በተለይ የእስራኤሉ ጠቅላይ ሚኒስትር ናተኛሁ ገና ከመጀመሪያው ጀምሮ ነው፣ ይህንን የስምምነት ሂደት የተቃወሙት። ስምምነቱ ምን እንደሆነ ሳይታወቅ ገና የት እንደሚደርሱ ሳይታወቅ ስራዬ ብለው ዋሽንግተን ድረስ በመምጣት ስቴት ዲፓርትመንት ሳይፈቅድ የአሜሪካን ኮንግረስ በፕሬዝደንቱ ላይ ሄደው ነው ያነጋገሩት። ይሄ ፕሬዝደንቱ ላይ ትልቅ ጫና ለማሳደር ና ከተቻለም የስምነቱ ሂደት እንዲቋረጥ ነበረ። ከተለመደው አሰራር የአንድ አገር መሪ በሌላ አገር ምክር ቤት ውስጥ የሚያደርገው ንግግር በአመዛኙ በአስተዳደሩ ውስጥ የሚያልፍ ሂደትን የሚከተል ነው። ነገር ግን ይሄ ከፕሬዚዳንት ባራክ ኦባማ እውቅናም ፈቃድም ውጪ ነው የተደረገው አዎ ከዚያ ውጪ ነው ሆዋይት ሀውስ አላወቀም ስቴት ዲፓርትመንት አላወቀም እውቅናም አልሰጠም እና ማንም የውጭ ሀገር መሪ ይህንን ሁኔታ አድርጎት አያውቅም እርግጥ ብዙ የአለም መሪዎች እየመጡ ኮንግረስን ያነጋግራሉ ያ የሚደረገው ግን ጥሪ ተደርጎላቸው በስቴት ዲፓርትመንት ና በሆዋይት ሀውስ አቀነባባሪነት ነው እናተኛ ሁ ይህን ያደረጉት ሆን ብለው ነው ምክንያቱም ኮንግረስ ውስጥ ትልቅ የእስራኤል ደጋፊ ሀይል አለ። ያንን በመጠቀም ጋባዦቻቸውም እነሱ ናቸው። አዎ ጋባዦቻቸውም እነሱ ናቸው እና አሜሪካ ውስጥ ይሄ ትልቅ የፖለቲካ ጉዳይ ሆኗል። በአብዛኛው በእውነቱ የኒውክሌየሩ ጉዳይ ሳይሆን፣ ኢራንም ውስጥ አንድ ወገን አለ፣ እጅግ በጣም አክሮር ሁኔታውን የሚመለከት ሌላ ወገን ደግሞ ይህንን እንለፈውና ወደ ሌላ ምዕራፍ እንሸጋገር የሚል አለ። እና አሜሪካም ውስጥ የምናየው ይህንን አይነት ነው። በአንድ በኩል ከኢራን ጋር ያለው ቂም እንዳይበርድ በተቻለ መጠን ኢራን ተገልላ ካለችበት ተጠርዛ እንድትቀመጥ የሚፈልግ ኃይል በሌላ በኩል ደግሞ ከዚህ በፊት የተደረገው ሙከራ ሁሉ ኢራንን እንዲያውም ወደ በለጠ አደጋኝነት የገፋፋት የኒውክሊየር ቴክኖሎጂውን በማዳበር በኩል ከነበረችበት እጅግ መጥቃ መታ እንዲያውም የሁለት ወር ጊዜ ብቻ ነው የቀራት። ስለዚህ እስካሁን ድረስ ዝም ብለን አይናችን ጨፍነን ከኢራን ጋር አንነጋገርም ያልነው ኢራንን ወደ በለጠ አደገኝነት እያሸጋገራት ነው። ስለዚህ ይህን ሁኔታ ከአሁኑ ብንገታው ይሻላል የሚሉ ሀይሎች አሉ። የዚህ ዋናው አራማጅ እርግጥ ፕሬዚደንት ኦባማ ናቸው። በሌላ በኩል ይህንን የአሜሪካን ከኢራን ጋራ የመቀራረብ የሚፈሩ ምናልባት ኢራን የበለጸገች እና ከሌላው ዓለም ጋራ የቀረበ ግንኙነት ያላት ሀይል ከሆነች በዚያ አካባቢ ያላት ተሰሚነት ይጨምራል፣ እንዲሁም ደግሞ እዚያ አካባቢ ያሉ መንግስቶችንም እንደፈለጉት እንዳያደርጉ ትገታለች የሚል ትልቅ ስጋት አለ። አሜሪካም ውስጥ ቢሆን ኢራን ካየለች በዚህ አካባቢ ልናሳድር የምንችለውን ጫና እጅግ በጣም ይቀንሰዋል። ምክንያቱም ኢራኖች እንደ ሌላው በምዕራቦች መዳፍ ስር ሙሉ በሙሉ ለመውደቅ ዝግጁ አይደሉም። እንደሚያውቀው እጅግ በጣም ጠለቅ ያለ ታሪክ ነው ያላት። አብዛኛው የመካከለኛው ምስራቅ መንግስቶች በሀኛው ክፍለ ዘመን መጀመሪያ ከአንደኛው ጦርነት በኋላ አውሮፓውያኖች የሰሯቸው ናቸው። ኢራን እንግዲህ የጥንቷ ፐርዣ ነች። ስለዚህ የቆየ እና ለየት ያለ ታሪክ አላት። ህዝቡም እንዲሁ ትንሽ ጠንከር ያለና ስር የሰደደ መዋቅር አለው። ስለዚህ ያንን እንደ ስጋት የሚመለከቱት ኃይሎች አሉ ለማለት። ስጋቶቹን ሚዛን እንመለከታለን። የዚህን ፈርጀ ብዙ የኒውክሌር ስምምነት ሌሎች አንድምታዎች ደግሞ እንመርምር። ዶክተር ሹመት፣ ኢራን ማዕቀቡ ሲነሳላት በአሁኑ ሰዓት በማዕቀብ ስሩ የወደቀ የነዳጅ ሽያጭ አቅሟ ከፍ ይላል። በዚህም አሁን ያለውን የነዳጅ ገበያ ያናጋል ወይም ይለውጣል የሚል ስጋት አለ። የኢራን ከፍተኛ የነዳጅ ምርት በገበያው በማይገኝበት ትልቁን ድርሻ እየተቀራመቱ ያሉ በአፍሪካም ውስጥ እንደ ናይጄሪያ እንደ አንጎላ ያሉ ሀገሮች ይህ ሁኔታ አሉታዊ ተጽዕኖ ይከስትባቸው ይሆናል የሚል ግምት አሳድረዋል። በዚህስ ረገድ ምን ይመለከታሉ? አዎ፣ ልክ ነው። በተጣለባት ማዕቀብ ምክንያት ኢራን አሁን በቀን የምታመርተው ሁለት ነጥብ ስምንት ሚሊዮን በርሜል ዘይት ነው። ከዚህ በፊት ከሶስት ነጥብ አምስት ሚሊዮን በላይ ታመርት ነበረ። ስለዚህ ያ የተነሳላት እንደሆነ ወደ ሰባት መቶ ስምንት መቶ ሺህ በርሜል በቀን ለገበያ ታቀርባለች ማለት ነው። ይሄ አሁን ዝቅ ያለውን የዘይት ገበያ የበለጠ ዝቅ ሊያደርገው ይችላል። ታስታውስ እንደሆነ ከአንድ ዓመት በፊት የዘይት ዋጋ ወደ መቶ አስራ አምስት ብር በበርሜል አሁን ያወርዶ ወደ ሀምሳ ስምንት አካባቢ ወድቋል። ገና የኢራን ዘይት ሳይገባ ነው እንግዲህ እና የኢራን ዘይት መግባት የጀመረለት የበለጠ ወደ ታይዝቅ እንደሚል የታወቀ ነው። ነገር ግን ይሄ ነገ የሚሆን ነገር አይደለም። ምክንያቱም መጀመሪያ ይህንን ድርድር ኮንግረስ ለስልሳ ቀን አለው ያንን የሚያይበት ከዚያ በኋላ ደግሞ እንዲሁ ሌላ ደረጃዎች አሉ። ስለዚህ ማዕቀቡ ቢያንስ ከስድስት ወር በፊት ተፈጻሚነት አይኖረውም። እና ዕለቱን የሚሆን ጉዳይ አይደለም። ሌላው ደግሞ እርግጥ የኢራን የዘይት ክምችት ከፍተኛ ነው። በዓለም አራተኛው ነው ደረጃ ግን እንዲያም ሆኖ ኢራን የምታመርተው እንግዲህ ወደ ኢቨን ቢለቀቅላት እንኳን ሶስት አራት ሚሊዮን በር ሚል በቀን ነው። ይህንን የምናነጻጽረው በዓለም በቀን ዘጠና ሚሊዮን በር ሚል ነው የሚጠቀመው ስለዚህ ከዚህ አንጻር ስናየው ይህን ያህል ሊሆን አይችልም መጠነኛ የሆነ ወሬው ራሱ ብቻ ገበያውን ወደ ታች ያወርደዋል። አሁንም ያንን እያየን ነው፣ እንኳን ተፈጻሚ ሆኖ እና ምናልባት ትንሽ ሳሳ ያሉ አገሮች አንጎላ፣ እንደ ናይጄሪያ ያሉ ይሄ በቀላሉ ሊሰማቸው ይችል ይሆናል። ሌላ አንድ ጫፍ እንመልከት። ቅድም ነካ አድርገነዋል። በመካከለኛው ምስራቅ በሱኒ አረቦችና በሺያ አረቦች መካከል ያለው ውጥረት የቆየ ነው። በራሳቸው በቀጥታ ከሚኖሩ ተጽዕኖዎች ሌላ በአጎራባች ምስቅልቅል ሁኔታ ጦርነቶች ባሉባቸው አንዱ ከሌላው ጋር የሚዋጋ የሚመስልበት ሁኔታ ይኖራል። ይህ የኢራን መጠናከር ተሰሚነት በዚህ ጊዜ እንኳን ማዕቀቡ እያለባት ከፍተኛ ተጽዕኖ እያደረገች ነው በሚባልባቸው በሶሪያ በኢራቅና በየመን የምታሳድረውን ተጽዕኖና የተባባሰ ሁኔታ ለመፍጠር አደጋው ግልጽ ነው የሚል ስጋት ያደረባቸው የሱኒ አረቦች ድምጻቸውን እያሰሙ ነው። ይሄን ስምምነት ተከትሎ ያለባቸውን ስጋት ሲገልጹ፣ አረቢያ በቀዳሚው ረድፍ የምትገኝ ናት። ሌሎችም አሉ። ይህ ተጨባጭነት ያለው ስጋት አይመስሎትም? እርግጥ ሳውዲዎችና ሌሎችም የገልፍ አገሮች ይህንን ሁኔታ በእጅጉ ሲጠቀሙበት ቆይተዋል። ኢራን በዚያ አካባቢ ላሉ የፖለቲካ ኃይሎች የምትሰጠውን ድጋፍ ምክንያት በማድረግ በተቻለ መጠን ምዕራቡን በተለይ የአሜሪካን እርዳታ ለማግኘት ከፍተኛ የፖለቲካ መሳሪያ ሆኗቸው ቆይቷል። ይበልጥ ደግሞ ራሳቸውን እንደ አሜሪካ አጋር አድርገው በማቅረባቸው ምክንያት እነሱ እዚህ አካባቢ የሚፈጥሩት ማተራመስ ትኩረት እንዳያገኝም አድርጓል። እስኪ ይጥቀሷቸው የእነሱን ለምሳሌ አዎ፣ አካባቢውን ጸጥታ በመንሳት እንዲሁም ወደ አደገኛ ሁኔታ በማምራት በእውነቱ ውስጥ ገባ ብለን በምንመለከትበት ጊዜ ባለፉት ሰላሳና አርባ አመታት ኢራን ካደረገችው አስተዋጽኦ ይልቅ ለምሳሌ ሳውዲ አረቢያ ያደረገችው ይበልጣል። በአፍጋኒስታን ያለውን የታሊባን ሀይል ፈልፍሎ ያሳደገው በሳኡዲ አረቢያ የሚደገፉና የተመሰረቱ ፓኪስታን ውስጥ መድረሳዎች ናቸው። ታሊባን ሆነው በኋላ የተነሱት በሙሉ በዚያ ትምህርት ቤት ያለፉ የሳውዲ አረቢያ ሳላፊስት መምህራን እያሰለጠኗቸው ናቸው። የአልካሄዳ ኃይሎች በአብዛኛው የተመለመሉት የተፈለፈሉት እንዲሁ ከዚሁ ከዋሀቢስ ቡድኑ ከሳውዲ አረቢያ ነው። ይሄ የአይነት የእስልምና አመለካከት በይፋ የሳውዲ አረቢያና ሌሎችም የገልፍ ሀገሮች የሚደግፉት ነው። ከነ ቢን ላደን አንስቶ እነዚያ በናይን ኢለቨን ተሳተፉት አብዛኛዎቹ ሀይጃከርስ እነዚህ እነዚህ ሁሉ መሰረታቸው ሳውዲ አረቢያ ነው። አሁንም ቢሆን ሲሪያን የሚያተራምሰው ሀይል በአብዛኛው ድጋፉን ያገኘ የነበረው ከሳይዲ ሀይሎች ነው። ይህን አልኑስራን እና ሌሎቹንም እጅግ በጣም አክራሪ የሆኑ አሁን እዛ አካባቢ ያንን ሁኔታ በሚያምሱት መካከል ያለውን ይመለከታል። ስለዚህ የሳውዲ አረቢያ እጅ አለበት። ነገር ግን ይሄ እንዳይታይ የኢራን ስጋት ሸፍኖት ቆይቷል። በሌላ በኩል ኢራን እዚህ አካባቢ የፈጠረችውን ጫና የተመለከትን እንደሆነ እርግጥ ነው ህዝባላን በማገዝ በኩል ከፍተኛ አስተዋጽኦ አድርጋለች። እንዲሁም ሀማስን ትደግፋለች። ነገር ግን ከነ አይሲስ ከነ አልካይዳ ከነ ታሊባን ጋር ስናመዛዝናቸው እነ ህዝባላና እነ ሀማስ የሚጠይቁት ጥያቄ አለ። ለድርድርም ሊቀርቡ የሚችሉ ያ በመጠኑ ከተመለሰላቸው ወደ ዓለም አቀፍ ማህበረሰቡ ሊጠጉ የሚችሉ ኃይሎች ናቸው። እንግዲህ እነዚህን ማነጻጸር ያለብን ከነ አይሲስ ጋር ነው። እነኚህም በአሸባሪነት ዓለም አቀፍ አሸባሪ ተፈረጀዋል አዎ፣ እርግጥ የሚከተሏቸውም የአሸባሪ ታክቲክ አላቸው። ነገር ግን ማየት ያለብን መጨረሻው ምንድን ነው፣ ግቡ ምንድን ነው የሚለው ነው እና የነ አይሲስ ጋራ ከነ አልኬሄዳ ጋራ ከነ ታሊባን ጋር በምናወነጻጽርበት ጊዜ ኢራን ያሰለፈቻቸው ሀይሎች በጠንቃቸው ለአለም አቀፍ ማለት ነው፣ ለአካባቢው እርግጥ ተጽዕኖ ሊኖረው ይችላል፣ ለአለም አቀፉ ግን ያለው ጠንቅ የሚነጻጸር አይደለም። በሌላ በኩል ሳኡዲ አረቢያ ስርዓት እጅግ በጣም ኋላቀር የሆነ ስርዓት ነው። እርግጥ የአሜሪካ አጋር ተብሎ ስለሚቆጠር ምዕራቡም እንደዚሁ እነሱን እንደ አጋር ስለሚመለከታቸው ያ ሁኔታ አካባቢውን ወደ ከፋ ደረጃ የሚያደርስ የሳኡዲንም ስርዓት እንዲሁ እጅግ በጣም ሜዲቫል በሆነ ሁኔታ ይዞ ያቆየው ሁሉ ትኩረት እንዳይደረግበት ዓለም አቀፉ ማህበረሰብ ያንን እንዳያይ ተደርጎ የቆየ ነው። በእስራኤልም በኩል ቢሆን እስራኤል ትልቋ የአሜሪካ አጋር ተብላ የምትቆጠር ነች። ነገር ግን እስራኤል በምትፈጥረው ችግር ምክንያት ደግሞ በአሜሪካ ላይ የሚደርሰውም ችግር ያኑ ያህል የበረታ ሆኗል ምሳሌ ስጡን እስኪ ባጭሩ እስራኤል በምታደርጋቸው ምክንያቶች በዩናይት ስቴትስ ላይ የሚፈጠሩ ጫና ያሉትን አው አብዛኛው የአረብ ወጣት በተለይ በአሜሪካ ላይ የፈጠረው ከፍተኛ ጥላቻና ቂም እስራኤል ፍልስጤም ውስጥ በምታካሂዳቸው እርምጃዎች የመነጨ ነው እስራኤል ሳውዘርን ሌባኖንን በተደጋጋሚ ባደረሰችው ጥቃት የመነጨ ነው። እነዚህ ሌላው ዓለም እጅግ በጣም የሚቆጭባቸውና የሚያመርባቸው ናቸው። እርግጥ ምዕራባውያን በተለይ አሜሪካውያን የፓለስቲንያኖችን ሁኔታ አያጤኑትም። ምክንያቱም ለነሱ በትክክል ቀርቦም አያውቅም። የዜና አውታሩም ይሁን የሚጻፉት መጽሐፎችም የእስራኤልን ወገን ነው እንጂ በዚያ በኩል የሚደርሰውን በደል የሚያውቅ የለም። እዚያ አካባቢ ያሉት ግን ይህንን ያውቃሉ። እና ለብዙዎቹ ቅሬታና በኋላም ደግሞ አፈንጋጭነት መሰረቱ የሚሆነው እንዲሁም ብዙዎቹ ሪሊ በፖለቲካ የሚጠመቁት መጀመሪያ በፍልስጤም ጉዳይ ነው። ምክንያቱም ለእነሱ ዓይን እጅግ በጣም ዘግናኝና የከፋ ነው ብለው ነው የሚያምኑት። ዶክተር ሹመት የመጨረሻውን አንድ ጭብጥ እንመልከት። ምናልባትም ይሄ ስምምነት እውን ይሆን ይችላልና አይችልም የሚለው ወይም በተግባር ሊፈጸምና ላይፈጸም የሚችልበትን ሁኔታ የሚወስኑ ሁለት ኃይሎች አሉ። ከዚህ ስምምነት የዓለም ሀያላን መንግስታት የተሳተፉበት ብዙዎቹ ይበጃል በሚል የተስማሙበት ስምምነት በኢራን ከዚህ ቀደም ሚዲያም የዩናይት ስቴትስን አቋም በጥርጣሬ የሚመለከቱ የኢራንንም ኃይል የሚያዳክም የሚመስላቸው የወግ አጥባቂው ኃይሎች ይቃወማሉ። ከኢራንም በላይ አሁን ባለው ሁኔታ በዩናይት ስቴትስ የሕግ አውጪዎች ምክር ቤት አብዛኛው የፕሬዚዳንት ኦባማ ተቀናቃኝ የሪፐብሊካን ፓርቲ አባላትና የተወሰኑ የገዛ ፓርቲያቸው አባላት ጠንክረው እየተሟገቱ ነው። ይሄ ለአሜሪካም ሆነ ለዓለም ሰላም አይበጅም፣ የሚለውን መከራከሪያ እያቀረቡ ነው። ከፍተኛ ጥርጣሬ ያላቸው በስምምነቱ ላይ የቀደሙ ታሪኮችንም ያጣቅሳሉ። ይሄ የሚሳካበትን አደጋ ሊደቅን የሚችል ሁኔታ ይነሳ ይሆን? ምን አይነት ሁኔታ ይታዩታል? አዎ፣ እርግጥ ነው። እነዚህ ሁለት ኃይሎች አሜሪካ ውስጥ ያለው እጅግ በጣም አክራሪ የሆነ ወገን ይህንን ድርድር ከመጀመሪያው ጀምሮ አጥብቆ ተቃውሞታል። አሁንም ገና የስምምነቱ ይዘት ከመውጣቱ በፊት ነው፣ ወዲያው የኮነኑት። የሚቀጥሉት ሁለት ወሮች እርግጠኛ ነኝ እጅግ በጣም የመረረ ትግል ይደረግበታል። ዋናው እንግዲህ ኮንግረስ ውስጥ አብዛኛዎቹ ሪፐብሊካን እንዳይሳካ መሞከራቸው አይቀርም። ከዲሞክራቶችም ቢሆን የእስራኤል ደጋፊ የሆኑት እንደዚሁ ከዚያ ወገን ሊሰለፉ ይችላሉ። እርግጥ ሁለት ሶስተኛው ድምጽ ካላገኘ በቀር ኮንግረስ ሌላውን ሲምፕል ማጆሪቲ እንኳን ቢሆን ፕሬዝደንት ኦባማ ቬቶ ሊያደርጉት ይችላሉ። ድምፁን በድምፅ የመሻር መብታቸውን ይጠቀማሉ። ድምፁን በድምፅ መሻር መብት አለው። ፕሬዚደንቱ ያስ ከሆነ በኋላ ሁለት ሶስተኛው የኮንግረስ አባል ከመረጠበት ግን፣ የፕሬዚደንቱ ድምፅ እንደገና ይሻራል እና ያ አንድ ስጋት አለ። እነሱ እርግጥ ይሄ ለበለጠ አደጋ ኢራንን ያጐለብታል ይላል፣ የምትታመን አይደለችም ይባላል። ስምምነቱን ግን ቀረብ ብለህ ያየኸው እንደሆነ እጅግ በጣም ጠንካራ የሆኑ ክትትሎች አሉበት ኢራንን በማያዋርድ መንገድ፣ ግን ደግሞ ኢራን እንዳታጭበረብር፣ ኢራን ከስምምነቱ እንዳትወጣ ቢያንስ ለአስራ አምስት አመት ወደ ኒውክሊየር ኃይልነት እንዳትጠጋ የሚያግድ ስምምነት ነው። ያ ለማንም ግልጽ ነው። ግን ያንን ሊቀበሉት አይፈልጉም። ስለዚህ ይሄ ከፍተኛ የእስራኤል ጫና ያለበት ኮንግረስ እንዲሁም ደግሞ ሪፓብሊካኖቹ ኦባማ ለወደፊትም በታሪክ በኩል ያስመሰግናቸዋል የሚኮሩበት ስምምነት ቢወድቅላቸው ለሚቀጥለው ምርጫ ለሪፐብሊካኖቹም ትልቅ ጥቅም ይሰጣል። ስለዚህ ከኢራን ጉዳይነት አልፎ የአሜሪካ ፖለቲካም የምርጫ አጀንዳም ይሆናል ማለት ነው። ይሄ በአሜሪካ በኩል አለ። በኢራን በኩል የተመለከት ነው እንደሆነ አሁን ያለው የኢራን ህዝብ ወደ ሰማኒያ ሚሊዮን ተጠግቷል። ሁለት ሶስተኛው ከአስራ ዘጠኝ መቶ ሰባ ዘጠኝ እንደ ፈረንጆች አቆጣጠር አብዮቱ ወዲህ የተወለደ ነው። ከዚያ አሜሪካ ጋር ከፍተኛ ችግር ውስጥ ያስገባ እና ኢራን ከዓለም የተነጠለችበት ለውጥ ወዲህ የተወለደ ነው እያሉን ነው። የተወለደ ነው አዎ። እና ወደ ኋላ ለመመልከት የሚፈልግ ትውልድ አይደለም። ማዕቀቡ እንዲነሳለት ከሌላው ዓለም ጋር እንዲቀላቀል የእለት ኑሮው እንዲሻሻል የሚፈልግ ሀይል ነው። በሌላ በኩል እጅግ በጣም አክራሪ የሆኑ አሁንም ያንን አብዮት የመሩት በተለይ በአያቶላዎቹ በሙላዎቹ የሚመራው ሀይል ከአሜሪካ ጋር መቀራረቡ ለአሜሪካ እጅ እንደ መስጠት አይነት አድርገው ነው የሚመለከቱት። ኢራን ራሷን የከፈተች እንደሆነ ያ የእነሱ ሀይል የቆየ እንደሚዳከም እና ኢራንን ለፈጣን ለውጥ እንደሚያዘጋጃት ያውቃሉ። ስለዚህ በተለይ አያቶላ አሜኒ የመጨረሻው ድምጽ እሳቸው ጋር ነው ያለው። እሳቸው ካልፈለጉት ይህ ሁሉ የተደከመበት እንደገና ሊፈርስ ይችላል። ስለዚህ ፕሬዝደንት ኦባማ እዚህ ከፍተኛ የሆነ የተቃውሞ ኃይል እንደተጋረጠባቸው ሁሉ ይሄ ለለውጥ ዝግጁ የሆነው በሀሳን ሩሃኒ መሪነት የሚነቃነቀው መንግስት በአያቶላዎች ሊፈርስ የሚችልበት ሁኔታም አለ። ፍንጭ የተሰጠ ነገር አለ። እርሶ ያሉትን ለማዛመድ ያህል ለድርድር የሄዱትን ባለሙያዎች አያቶላው በቁርጠኝነትና በእውነት ከልባችሁ ተከራክራችኋል ሲሉ አመስግነዋቸዋል። ምናልባት ያ ተጨማሪ ጉልበት ይሰጥ ከሆነ የመቀበላቸው ፍንጭ ይሆን ከሆነ ቀደም ሲል የነበራቸው ልዩነት እንዳለው ነው። አዎ እንግዲህ እሱ ነው። በተጨማሪ ደግሞ እርግጥ የአያቶላዎቹ የበላይነት አለ። ነገር ግን እነሱ ትልቁ መሪ ሱፕሪም ሊደር የሚሉት እሱም ቢሆን ራሱ እሱን በመሰሉ ሌሎች አያቶላዎች የሚመረጥ ነው። ከውጭ ስናየው እጅግ በጣም የአምባገነን መንግስት ይመስላል የኢራን መንግስት ግን፣ ውስጡ ደግሞ አትሊስት ላይ ባሉት እንትኖች ከፍተኛ የሆነ የቡድን መብትም ያለበት ሁኔታ ነው ያለው። ስለዚህ እሳቸውም ቢሆን ያንን ጫና የግድ ማጤን ይኖርባቸዋል ማለት ነው። መልካም እንግዲህ ሂደቱን እንከታተላለን። እንዳሉት ስልሳ ቀናት የምርመራ ጊዜ ያለው የዩናይት ስቴትስ የህግ አውጪ ምክር ቤት ሌሎች ጉዳዮችንም በትዛማች የሚነሱትን ለማንሳት መልሰን እንደምናገኘው ተስፋ አድርጋለሁ። ዶክተር ሹመት ሲሻኝ በዚህ በቨርጂኒያ የሚገኘው የክሪስቶፈር ኒውፖርት ዩኒቨርሲቲ የታሪክ መምህር በዓለም ስልጣኔ የመካከለኛው ምስራቅና የእስልምና ታሪክ ጉዳዮች ጥናት ለጊዜው አመሰግናለሁ። እግዚአብሔር ይስጥልኝ። አመሰግናለሁ ጌታቸው። አሉላንና እንግዳውን በጣም እናመሰግናለን። የተከበራችሁ አድማጮች የቅዳሜ ምሽት ፕሮግራማችን ተጋምሷል። ነገ እሁድ፣ በነገራችን ላይ የራዲዮ መጽሔት ተረኛ ነው። ልዩ ልዩ ቅንብሮችን ይዘው አዘጋጆቹ አዲሱ አበበና አሉላ ከበደ ይጠብቋችኋል። አስታውሱ። አሁን ደግሞ የቅዳሜ መዝናኛችሁ የሙዚቃ ቃና ተረኛ ነው። ሰሞኑን እንደምታውቁት ለአንድ ለአራት ሳምንታት ያህል ጽዮን ግርማ ነበረች ስታዝናናችሁ የከረመችው የሙዚቃ ቃና አዘጋጁ ደሳለኝ መኮንን በልጁ በቤዛ ደሳለኝ መወለድ በደስታ ተውጦ የከረመው አሁንም በደስታ ተውጦ ፊቴ ይገኛል። ደሳለኝ መኮንን እንኳን ደህና መጣ። እንኳን ደህና ቆያችሁኝ ቆንጅትዬ። በነገራችን ላይ ጽዮን ላለፉት አራት ሳምንታት የሙዚቃ ቃናን ቀጥ አድርጋ ስታስተናግድ ነው የቆየችው። እንደው አመስግኝልኝ እንደገና በደንብ ጽዮን ግርማ፣ በጣም ግሩም ዝግጅት ነው ስታዘጋጅ የከረምሹ እናመሰግንሻለን። አድማጮችም ይሄው ይመስለኛል የሚሰማቸው። በጣም በጣም እናመሰግናለን ባለፈው ቤዛን መተሽ ካየሻት በኋላ አሁን ብዙ ለውጥ አሳይታለች አምስተኛ ሳምንቷ ነው ፈገግ እያለች እንደውም አክስቴ ቆንጂት የታለች ብላ እየጠየቀች ነው አለሁ ጠይቃለሁ በልልኝ እንግዲህ ጎራ ብለሽ አንድ ቀን ጠይቂያት እንመጣለን እንስማለን ቢያስፈልግም እንጠብቃለን ቃል ገብተናል እንዳትረሻ አደራ የቤቢሲቱን ነገር ቀልድ አይደለም ማገዝ አለብን በግድ በሚገባ እሺ ደሳለኝ እንግዲህ ከአድማጮች ጋር መልካም ቆይታ job ja, ja, ja, ja, ja, ja, ja. አመሰግናለሁ ቆንጂት የአየር መስመሩን ስለለቀቅሽልኝ። ሰላም ሰላም፣ ሰላም ጤና ይስጥልኝ የተከበራቸው ሙዚቃ ቃና አድማጮች እንደምንሰነበታችሁ። ቀደም ብላ ቆንጂት እንዳለችው ለጥቂት ቅዳሜዎች ከስቱዲዮ 14 አልነበርኩም። ታዲያ ያው ጥሩ የፕሮግራም አስተናጋጅ ተክቼላችሁ ነበር የሄድኩት። ጽዮን ግርማ የሙዚቃ ቃና ፕሮግራም በተለያዩ ዜማዎች በማጀብ ሽክና አድርጋ ስታቀርብ ነው የሰነበተችው። ጽዮንን እጅጉን በጣም በድጋሚ አመሰግናለሁ። በዛሬ የሙዚቃ ቃና ፕሮግራም ላይ በአሜሪካን የብልቦርድ ሰንጠረዥ ላይ በዚህ ሳምንት ከመቶዎቹ ምርጥ ዜ መካከል ከአንድ እስከ አስር ያለውን ደረጃ የያዙትን ዜማዎች ይዤላችሁ ቀርቤያለሁ። ታዲያ ጊዜ ሳናጠፋ የአስረኝነትን ደረጃ ከያዘው ዜማ ብንጀምርስ? tell me when you're ready yes i'll be your girl forever you let it you ain't never gotta work i'm down for you baby best uh, believe that when you need that i'll provide that you will always have it i'll be on deck keep it in check when you need that i'ma let you have it Eating, yes, you be the boss, and Yes, I be respecting Whatever that you tell me, cause it's game. you be spitting off. My, my screams is the proof. Some other dudes get the dues. So i feed in the cool. leave in this interview. It, it, it ain't nothing new. I've been sticking with you. they they taking you. Just tell them to make a you. huh? That's how it be. I come first, like debut, huh? So baby, when you need that, give me the word. I'm no good. I'll be bad for my baby Sorry. Make sure that he's getting his share. Make sure that his baby take care. Close on my knees keep them, please rub them down be a lady and a freak oh. it's in the drum የምሽ ፕሮግራማችንን የጀመርነው በዚህ ሳምንት በአሜሪካን የሙዚቃ የቢልቦርድ ሰንጥር ላይ ከመቶቹ ምርጥ ዜማዎች መካከል የአስረኝነትን ደረጃ በያዘው ሄይ ማማ በተሰኘው የዴቪድ ጉታ ዜማ ነው። ኒኪ ሚናጅ እና አፍሮጃክ ናቸው ያጀቡት። የፈረንሳይ ተወላጅ የሆነው የ47 ዓመቱ ዴቪድ ጉታ ከድምፃይነት በተጨማሪ በሙዚቃ ዲጄነት እና በሙዚቃ አቀነባባሪነት በደንብ ይታወቃል። ዴቪድ ሊስን ብሎ የሰየመውን ስድስተኛ የስቱዲዮ አልበሙን ባለፈው የህዳር ወር መገባደጃ አካባቢ ሲሆን የለቀቀው ቀደም ብላቸው የሰማ ያሰማችሁት ሄማማ የተሰኘው ዜማው በዚሁ አልበም ውስጥ ከተካተቱት 14 ዜማዎች መካከል አንዱ ነው። የዘጠኝነትን ደረጃ ወደ ያዘው ዜማ ስናመራ ደግሞ ዌራሪው የተሰኘውን የስርክሌስ እና የዲፕሎ ዜማን እናገኛለን። ጀስተን ቢቨርም አጅቧቸዋል። ዌራሪው Just admit it See, I gave you faith Turned your doubt into open Can't deny it Now I'm all alone And my joys turn them open Tell me Where are you now that I need you? Where are you now? Where are you now that I need you? Couldn't find you anywhere when you broke down I didn't leave you I was by your side So where are you now that I need you Where are you now that I need you? Where are you at, Senor? Circle, Zeman. But I don't know. Justin Bieber, who let you watch Yes, Richard you? a and like how a single word can make a heart open. ፋይት ሶንግ የተሰኘውን የሪቸል ፕላተንን ዜማ ነበር ያደመጥ ነው። ሪቸል ትራስቲንሜ የተሰኘውን የመጀመሪያ አልበሟን እንደ አውሮፓውያን አቆጣጠር በ2003 ያወጣች ሲሆን ቤዚየር የተሰኘውን ሁለተኛ አልበሟን ደግሞ በ2011 አውጥታለች። ያም ሆነ ይህ ግን በሁለቱም አልበሞቿ ብዙም እውቅና ሳታገኝ ባለፈው የካቲት ወር የለቀቀችው ቀደም ብለን ያደመጥ ነው ፋይት ሶንግ የተሰኘው ነጠላ ዜማ በዓለም የሙዚቃ መድረክ ላይ እንድትታወቅ እያደረጋት ነው። በቅርብ አዲስ አልበም ይዛ ብቅ ትላለች ተብሎም እየተጠበቀ ነው። የሰባተኛ ደረጃ ወደ ያዘው ዜማ ስንሸጋገር ደግሞ ሸራፕ ኤንድ ዳንስ የተሰኘውን የዋክ ዘሙንን ዜማ እናገኛለን። ዋክ ዘሙን አራት አባላት ያሉት ሴንሰናቲ ኦሃዮ የሚገኙ የራክ ባንድ ሲሆኑ አይ ዋንት አይ ዋንት የተሰኘውን የመጀመሪያ አልበማቸውን በ2010 የለቀቁ ሲሆን ቶኪንግ ኢዝ ሃርድ የተሰኘውን ሁለተኛ አልበማቸውን ደግሞ ባለፈው ዓመት አውጥተዋል። ታዲያ እዚሁ አልበማቸው ውስጥ ነው ቀጥለን የምናደምጠውን ሸራፕ ኤንድ ዳንስ የተሰኘውን ዜማቸውን የምናገኘው። በዚህ ሳምንት በቢልቦርድ ሰንጠረዥ ላይ የሰባተኝነትን ደረጃ የያዘውን ሸራፕ ኤንድ ዳንስ የተሰኘውን የዋክ ዘሙንን ዜማ ነበር ያደመጥነው። የስድስተኝነትን ደረጃ የያዘው ዜማ ደግሞ As you came in the door, I just wanna chill. Got a sack for us to roll. Married to the money, introduced her to my stove. Showed her how to whip and now she remixing for low. She my track queen, let her hit the bando. We be counting up, watch how far them bands go. We just had a go, talking matching Lambos. A 56 grand gram, i 100 grams though. Man, I swear I love her, how she worth the All so we know is Benz. I just might snatch a Ferrari and buy my Buick. በአሜሪካን የቢልቦርድ ሰንጠረዥ ላይ ከመቶቹ ምርጥ ዜማ በመካከል የስድስተኝነትን ደረጃ የያዘውን ትራፕ ኩዊን የተሰኘውን የፌቲ ዋፕን ዜማ ነበር ያደመጥነው። በቤት ስሙ ዊል ማክስዌል፣ በመድረክ ስሙ ደግሞ ፌቲ ዋፕ እየተባለ የሚጠራው የራፕ አቀንቃኝ የ25 ዓመት ወጣት ሲሆን ወደ ሙዚቃው ዓለም ብቅ ያለው በቅርቡ ነው። ይኸው ገና ብቅ ከማለቱ ቀደም ብለን ያደመጥነው ትራፕ ኩዊን የተሰኘው ዜማው ተወዶለት የስድስተኝነትን ደረጃ ይዞለታል። ዜማው አሁን ቀነስ አድርጎ ነው እንጂ እንደወጣ አካባቢ እንደውም የሁለተኝነትን ደረጃ ይዞለን ነበር። የአምስተኝነትን ደረጃ ወደ ያዘው ዜማ ስንሸጋገር ደግሞ አሁንም የራፓ ቀንቃይ ነው የምናገኘው። ድምፃዊ ሲሌንቶ ይባላል። ዜማው ዋች ሚ እንሆ Now watch me, nae -na. Okay. Now watch me whip, whip. Watch me, nae -na. Why me do it? Now watch me whip. Kill it. Watch me, nae -na. Okay. Now watch me whip, whip. Watch me, nae -na. Can you do it? Now watch me. Ooh, Ooh watch yeah. me, watch me. Ooh, watch yeah. me, watch me. Ooh, watch yeah. me, watch me. oh okay. Break your leg, break the nine, break your leg, them. Break your leg, break the nine, break your leg, break 'em. Break your leg. Break the knot. Now I mean bop, Now I me whip Now watch me nay nay Okay. Now watch me whip, whip, watch me nay. Watch me, Nene. Okay, now watch me whip, whip, watch me, Nene. Can you do now? Me? Be, ooh, watch, yeah. me, watch me, oh, watch, yeah. watch, yeah. watch, okay. okay. yeah. watch me, watch me, oh, watch me, watch me, oh, watch me, watch me, oh, okay, oh, okay, oh, watch me, watch me, oh. ዋች ሚ የተሰኘውን የሳሊንቶን ዜማ ነበር ያደመጥነው። ሳሊንቶ የ17 ዓመት ወጣት ሲሆን አትላንታ ጆርጂያን የተወለደው እውቅናን ያገኘው በዚሁ ቀደም ብለን ባደመጥነው ዋችሚ በተሰኘ ነጠላ ዜማው ነው። ባድ ብለድ የተሰኘው የቴይለር ስዊፍት ዜማ ደግሞ የአራተኝነትን ደረጃ ይዞላታል። የሶስተኝነትን ደረጃ ወደ ያዘው ዜማ ደርሰናል። የዜማው ርዕስ ካንት ፊል ማይ ፌስ የተሰኘ ሲሆን ድምፃዩ ዘ ዊኬንድ ይባላል። ዘ ዊኬንድ የመድረክ ስሙ ሲሆን ቤተሰቦቹ ያወጡለት ስም ደግሞ አቤል ተስፋዬ ይባላል። ስለ አቤል ተስፋ ጽዮን፣ ባለፈው ሳምንት ፕሮግራም ክሽን እናደርጋ ነግራችሁ ስለነበር ደግሜ በመናገር አላሰለቻችሁም። ካንት ፊል ማይ ፌስ የተሰኘውን ዜማውን ግን እንኸው this I know this I know she told me don't worry about it she told me don't worry no more we both knew we can't go without it she told me you'll never be in love I, I, I can feel my face when When I'm with you But I love it But I love it oh. And I know she'll be the death of me At least we'll both be numb And she'll always get the best of me The worst is yet to come All the misery was necessary When we deep in love Because I know Girl yeah. I know She told me don't በአሜሪካን የቢልቦርድ ሰንጠረዥ ላይ ከመቶቹ ምርጥ ዜማዎች መካከል በዚህ ሳምንት የሦስተኝነትን ደረጃ የያዘውን ካንት ፊል ማይፌት የተሰኘውን የአቤል ተስፋዬን በመድረክ ስሙ ደግሞ ዘ ዊኬንድን ዜማ ነበር ያደመጥ ነው። የሁለተኝነትን ደረጃ የያዘው ምርጥ ዜማ ቀጥለን የምናደምጠው ሲዩ አጌን የተሰኘው የዊስ ካሊፋ ዜማ ነው። ቻርሊ ፑት ነው አብሮት የተጫወተው ዜማውን እንሆ። Without you, my friend, and I'll tell you all about it when I see you again. We've come a long way from where we began. Oh, I'll tell you all about it when I see you again. When I see you again. Damn, who knew all the planes we flew. Things we've been through, then I'll be standing right here talking to you about another path. I know we love to hit the road and laugh, but something told me that it wouldn't last. Had to switch up, look at things different, see the bigger picture. Those were the days, hard work forever pays. Now I see you in a better place. We not talk about family We family's all that we got Everything I would do You were standing there by my side And now you gonna be with me For the last ride It's been a long day Without you, my friend And I'll tell you all about it When I see you again, see you again. We've come a long, a long way From where we began you know we Oh, I'll tell you all about it your way in the vibe is feeling strong it was small turn to a friendship a friendship turn to a bond and that bond will never be broken the love will never get lost and when brotherhood come first and the line will never be crossed established it on our own when that line had to be drawn and that line is what we reach so remember me when We not talk about family when family's all that we got. Everything I went through, you were standing there by my side, and now you gon' be with me for the last ride. We've come a long way from where we began Oh, I'll tell you all about it when I see you again when I see you በአሜሪካን የቢልቦርድ ሰንጠረዥ ላይ ከመቶቹ ምርጥ ዜማዎች መካከል በዚህ ሳምንት የሁለተኝነትን ደረጃ የያዘውን ሲዩ አጌን የተሰኘውን የዊዝ ካሊፋን ዜማ ነበር እያደመጥ ነው። ቀጥለን ፕሮግራማችንን የምናገባድደው በሳምንቱ ምርጥ አንደኛ ዜማ ይሆናል። የተከበራቸው የሙዚቃ ቃና አድማጮች የሳምንቱን ምርጥ አንደኛ ዜማ ተጫዎች። ከመሰናበቴ በፊት አንድ መልእክት አለኝ። መልእክቱም ላለፉት አስር ዓመታት የዕለት ቅዳሜን የሙዚቃ ቃናን ብቻዬን ሳቀርብላችሁ ቆይቻለሁ። ከአሁን በኋላ ግን ረዳት አግኝቻለሁ። ጽዮን ግርማ አብራኛለች። አብረን እየሰራን እንቀጥላለን። እንደውም የዛሬውን ፕሮግራም ጽዮን ነች እየመራቸው፣ ሰዓት እየተገባደደ ነው እያለች ነው። ስለዚህ ቺር ሊደር በተሰኘው በኦሚ የሳምንቱ ምርጥ አንደኛ ዜማ አሰናበታችኋለሁ። ሳምንት እንገናኛለን። እስከ ሳምንት በሰላም በፍቅርና በጤናን ሰንብት። ደሳለኝ መኮንን ነኝ በእኔ በኩል ቻው። My one solution is my queen, cause she stay strong. Yeah, yeah. She is always in my corner, right there when I wanna. All these other girls are tempting, but I'm empty when you're gone and they say, Do you need me? Do you think I'm prepared? <laughs> ሳዑዲ አረቢያ ከእስላማዊ መንግስት ቡድን ጋር ግንኙነት አላቸው ብላ የጠረጠረቻቸውን ከ400 በላይ ሰዎች ዛሬ አስራለች። ብዙዎቹ የሳውዲ ዜጎች ናቸው። በሀገሪቱ በርካታ ተቋማት ላይ ጥቃት ሊያደርሱ ሲሞክሩ ወይም ሲጠነስሱ እንደነበረ ተገልጿል። እስላማዊ መንግስት ነኝ የሚለው ቡድን ሶሪያና ኢራቅ ውስጥ በሚገኙ ኩርዶች ላይ ኬሚካል መርዝ የያዙ አረሮችን መተኮሱን የኩርድ ተዋጊዎችና የጦር መሳሪያ ኤክስፐርቶች አስታውቀዋል። ጥቃቱ የሞተ ሰው የለም። በኢራቅ ምስራቃዊ ክፍለ ሀገር ዲያላ አጥፍቶ ጠፊ የቦምብ ፍንዳታ አድርሶ 115 ሰው ተገደለ። በኬንያ ታሪክ ውስጥ እጅግ አስከፊ ከተባሉ ሽብር ጥቃቶች አንዱ በነበረው የዛሬ ሁለት ዓመት ተጥሎ በነበረው አደጋ ምክንያት ለሁለት ዓመታት ያህል ተዘግቶ የቆየው የናይሮቢ ዌስት ጌት የገበያ ማዕከል ዛሬ ተከፈተ። ማጠቃለያው ይኸው ነበር። ክቡራትና ክቡራን አድማጮች ጤና ይስጥልኝ። መልካም ምሽት። በቴክኒሻኑ ኬቪን ካውን ፋውለር እና በራሴም ስም ዜናውን ያሰማችሁ ሰለሞን አባተ ነኝ። የአሜሪካ ድምፅ ራዲዮ በየለቱ ከምሽቱ 3 ሰዓት እስከ 4 ሰዓት በ19፣ በ22 እና በ25 ሜትር ባንድ እንዲሁም በናይልሳት ከዋሽንግተን ዲሲ የሚያስተላልፈው የዛሬው የአማርኛ ፕሮግራም እዚህ ላይ አብቅቷል። ነገ እሁድ በተመሳሳይ ጊዜ በ3 ሰዓት እስከምንገናኝ ሰላም ደህናደሩ የምላችሁ ቆንጅ ይታየ ነኝ።